يا مريم يا مريم يا مريم يا مريم يا مريم የሶማሊያ ፕሬዚዳንታዊ ምርጫ ዛሬ ተካሄደ ማን የሆኑ ተመራጩ ፕሬዚዳንት ዝርዝሩን በዕለቱ አቢይ ርዕስ እናቀርባለን የዩናይትድ ስቴትስ የጉዞ እገዳ ህግ ኬንያ ውስጥ ውዥንብር ፈጥሯል ምንም እንኳን አንድ የፌዴራሉ ፍርድ ቤት ዳኛ እገዳው ላይ ማዕቀብ ቢጥሉም ወደ አሜሪካ ሊጓዙ የተዘጋጁ የሶማሊያ ና የሱዳን ስደተኞች ግን ወደ ካኩማና ዳዳብ መጠለያ ጣቢያዎች እንዲመለሱ ተደርገዋል ይላል የዚህንም ዝርዝር ይዘናል ይህ ዛሬ ርዕሰ ዜናዎቻችን። የሶማሊያ ምክር ቤት አባላት ቀጣዩን የሀገሪቱ ፕሬዝደንት ለመምረጥ በሰጡት ድምፅ ፋርማጆ በሚል ቅጽል ስም የሚታወቁት መሐመድ አብዱላሂ መሐመድ የበዛ ድምፅ በማግኘት ለሀገሪቱ ፕሬዝደንትነት ተመርጠዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ፍርድ ቤቱ የኢሚግሬሽን ትዕዛዛቸውን ያገደው በፖለቲካ ምክንያት በመሆኑ እገዳው በመከልከሉ ሀገሪቱ ለአደጋ ተጋልጣለች ሲሉ ዛሬ ለህግ አስከባሪ ባለሥልጣኖች ተናግረዋል። ሌሎች የተባበሩት መንግስታት ድርጅት በጦርነት በታመሰችው የመን ውስጥ ለሚኖሩ 12 ሚሊዮን የሚሆኑ ሰዎች ነፍስ አድን የሚሆን የ2.1 ቢሊዮን ዶላር እርዳታ ጠየቀ። አመሰግናለሁ አዳነች። ሌሎች በርከት ያሉ ዘገባዎችና ዲሞክራሲ በተግባር ኢትዮጵያን በአሜሪካ ሴቶችና ቤተሰብ የዕለቱ ቅንብሮች ናቸው። ጤና ይስጥልኝ። እንደምን አመሻችሁ ክቡራትና ክቡራን አድማጮች። የዛሬ ረቡዕ ጥር 29 2009 ዓ ም አስተናጋጆች አሉላ ከበድና አዳነች ፍሳሐየንን ከአቀናባሪያችን ብርሃን ኃይሉ ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብራችሁን አብረናችሁን እናመሻለን። በቅድሚያም የሰዓቱን ያለም ዜና የሶማሊያ ምክር ቤት አባላት ቀጣዩን የሀገሪቱ ፕሬዚደንት ለመምረጥ በሰጡት ድምፅ ፋርማጆ በሚል ቅጽል ስም የሚታወቁት መሐመድ አብዱላሂ መሐመድ የበዛ ድምፅ በማግኘት ለሀገሪቱ ፕሬዝደንትነት ተመርጠዋል። የሶማሊያ ምክር ቤት ሁለት ዙር ምርጫ ካካሄደ በኋላ ነው መሐመድ አብዱላሂ መሐመድ ያሸነፉት። ተሸኘው መሪ ሐሰን ሼክ መሐመድ ዛሬ መሸነፋቸውን ተቀብለዋል። ፋርማጆ ከስድስትና አምስት ዓመታት በፊት የሀገሪቱ ጠቅላይ ሚኒስትር ሆነው አገልግለዋል። የዩናይትድ ስቴትስ ዜግነት አላቸው። በፋሎ በተባለችው የኒውዮርክ ክፍለ ግዛት ከተማ ለብዙ ዓመታት ኖረዋል። ዛሬ ከሰዓት በኋላ ፕሬዚደንት ለመምረጥ ድምፅ መስጠት የጀመረው በሞቅዲሾ ዋና አውሮፕላን ማረፊያ ላይ ሲሆን፣ ጽንፈኛው ቡድን አልሸባብ የምርጫውን ሂደት ለማሰናከል ሲዝት ቆይቷል። ትላንት ሌሊት አውሮፕላን ማረፊያው አጠገብ ያረፈው የከባድ መሳሪያ ተኩስ ኃይለኛ ፍንዳታዎች አድርሷል፣ ጉዳት ግን አላስከተለም። የምክር ቤት አባላት የምርጫ ካርዳቸውን በግልጽ በሚታይ የመስተዋት ሳጥን ውስጥ ሲያስገቡ ጋዜጠኞችና ዓለም አቀፍ ታዛቢዎች ተመልክተዋቸዋል። ለፕሬዚዳንትነት የተወዳደሩት ሀያ አንድ ሰዎች ሲሆኑ እያንዳንዳቸው ለምክር ቤቱ ባደረጉት ንግግር በሀገሪቱ የጸጥታ ደህንነት እንዲመለስ እንደሚጥሩ የሀገሪቱ ኢኮኖሚን እንደሚያዳብሩና ጽንፈኝነት እንደሚዋጉ ገልጸዋል። የምርጫው ሂደት በሙስና የተበከለ መሆኑ ሲነገር ቆይቷል። ተወዳዳሪዎቹ ለመመረጥ ሲሉ ለምክር ቤት አባላት የገንዘብና የውድ ስጦታዎች ጉቦ እየሰጡ ነው ሲባል ቆይቷል። አንድ ተወዳዳሪ ከ1.3 ሚሊዮን ዶላር በላይ እንደከፈሉ ተገልጿል። የፕሬዚዳንት ዶናልድ ትራምፕ የስደተኞች ጉዳይ እገዳ የተባለው ትዕዛዝ በጊዜያዊ መልክ እንዲገታ ያደረገው የፍርድ ቤት ትእዛዝ እንዲነሳለት የዩናይት ስቴትስ መንግስት ያቀረበውን ጥያቄ የፌዴራል የይግባኝ ፍርድ ቤት በያዝነው ሳምንት ብይን ይሰጥበታል ተብሎ ይጠበቃል። መንግስት ከሰባት የእስልምና እምነት ተከታዮች ከሚበዙባቸው አገሮች የሚመጡ ሰዎች ለዘጠና ቀናት ያህል ወደ አገሪቱ እንዳይገቡ፣ ሌሎች ስደተኞች ለአንድ መቶ ሀያ ቀናት ያህል ወደ አሜሪካ እንዳይገቡ ሙሉ በሙሉ ሊያግድ አይችልም በማለት አንድ ፍርድ ቤት ማገጃ ማውጣቱ የሚታወቅ ነው። አሁን ታዲያ ሶስት ዳኞችን ያቀፈ ይግባኝ ሰሚ አካል የፍርድ ቤቱ ትእዛዝ እንዲጸና ለማድረግ ወይም ውድቅ ሊያደርገው ወይም ደግሞ ጉዳዩን መልሶ እንዲመለከተው ወደ ፌዴራሉ ፍርድ ቤት ለመላክ ይወስናል ተብሎ እየተጠበቀ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ፍርድ ቤቱ የኢሚግሬሽን ትእዛዛቸውን ያገደው በፖለቲካ ምክንያት በመሆኑ እገዳው በመከልከሉ ሀገሪቱ ለአደጋ ተጋልጣለች ሲሉ ዛሬ ለሕግ አስከባሪ ባለስልጣኖች ተናግረዋል። ፍርድ ቤቶች በትዕዛዙ ላይ የመጨረሻ ውሳኔ የሚሰጡ ቢሆንም ፍርድ ቤቶቹ እጅግ ወደ ፖለቲካ ያመዘኑ ይመስላሉ። መግለጫውን አንብበው ትክክለኛውን ስራ ቢሰሩ ለሀገራችን በተሻለ ነበር ብለዋል ትራምፕ። አንድ ሳን ፍራንሲስኮ ከተማ ያለ የዩናይትድ ስቴትስ የይግባኝ ሰሚ ፍርድ ቤት አንድ የፌዴራል ዳኛ የትራምፕን ትዕዛዝ የማቆም ህጋዊ መሰረት ይኖረው እንደሆነ ተመልክቶ በያዝነው ሳምንት እንደሚወስን አስታውቋል። በሌላ ዜና የዩናይት ስቴትስ የሕግ መወሰኛ ምክር ቤት ሴናተር ጄፍ ሴሽን የአገሪቱ አቃቤ ሕግ ሆነው እንዲጸድቁ ዛሬ ማታ ድምፅ እንደሚሰጥ ይጠበቃል። ምክር ቤቱ በብዙሀነት የሚቆጣጠሩት ሪፐብሊካውያን በመሆናቸው ፕሬዚዳንት ዶናልድ ትራምፕ የሰየሟቸውን ሴሽንን ለማጽደቅ የሚያስችል የአብዛኛ ድምፅ ለማግኘት አይከብዳቸውም ተብሏል። የምክር ቤቱ አባላት የሆኑ ዲሞክራቶች በስደተኞች ጉዳይና በሲቪሎች መብት አቋማቸው ላይ ጥያቄ አንስተውባቸዋል ከፕሬዚዳንት ትራምፕ ጋር ቅርብ ግንኙነት ስላላቸውም በህግ መገዛትን ከፖለቲካ በላይ አድርገው ለማየት ያቅታቸዋል ሲሉ ዲሞክራቶቹ ይተቻሉ ሪፐብሊካውያን ግን የረዥም ጊዜ ሴናተር ስራቸው ተአማኒነት ያሳየ ነው ሲሉ ይከራከራሉ አድማጮች የዜና የሚተላልፍላቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው የተባበሩት መንግስታት ድርጅት በጦርነት በታመሰችው የመን ውስጥ ለሚኖሩ 12 ሚሊዮን የሚሆኑ ሰዎች ነፍስ አድን የሚሆን የ2.1 ቢሊዮን ዶላር እርዳታ ጠየቀ። ድርጅቱ ዛሬ ተማጽኖውን ካሰማበት ጄኔቫ ከተማ ዘጋቢያችን ሊዛ ሽላይን የላከችውን ዘገባ ጽዮን ግርማ ታቀርበዋለች። እንደ አውሮፓ አቆጣጠር በመጋቢት ወር 2015 ዓ.ም የሳውዲ አረቢያ ጣምረ ኃይል ሀገሪቱን በቦምብ መደብደብ ከጀመረ ወዲህ የመንግስታቱ ድርጅት ከፍተኛ የእርዳታ ተማጽኖ ሲያሰማ ይህ የመጀመሪያው ነው። ሳውዲ አረቢያ ከሁቲ ሸማቂዎች ጋር በሚያደርገው ፍልሚያ የየመንን መንግስት በመርዳት ነው ድብደባ የምታካሄደው። የተባበሩት መንግስታት ድርጅት ባለስልጣናት ለሰብአዊ እርዳታ የተጠየቀው ገንዘብ መጠን የሀገሪቱን በጦርነት መንኮታኮት ማሳያ ነው ብለዋል። የአየር ድብደባው ድልድዮችን ቁልፍና ዋና ዋና መንገዶችን በአንዳንድ አካባቢዎች አጠቃላዩን መንደርና ወደቦችን እንደወደመ፣ ይህም በሚሊዮኖች የሚቆጠሩ የመናውያንን ያለመብራት ውሃና ምግብ እንዲቀሩ እንዳደረጋቸው ባለስልጣናቱ ይናገራሉ። በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ረዳት ዋና ጸሐፊ ስቴፈን ኦብራያን ከየመን ህዝብ ሁለት ሶስተኛ የሚሆነው 19 ሚሊዮኑ የሰብአዊ እርዳታ ፈላጊ ነው ብለዋል። በጦርነት የሀገሪቱም ኢኮኖሚ በመንኮታኮቱና ዋና ዋና ህዝባዊና ማኅበራዊ ተቋማት በመውደማቸው ከፍተኛ ሰብአዊ ቀውስ እያንዣበበ ነው። የመን ከፍተኛ የምግብ እጥረት ያለባት አገር ሆናለች። 7.3 ሚሊዮን የሚሆነው ህዝቧ የዕለት ጉርሱን የሚያቀርብለት የለም። ኦብራያን ሁለት ነጥብ አንድ ሚሊዮን የየመን ህጻናትም የተመጣጠነ ምግብ በማጣት እንደሚሰቃዩ ሀገሪቱን በጎበኙ ጊዜ ያዩት ሰብአዊ ቀውስ እጅግ እንዳሳዘናቸው ተናግረዋል። የመንግስታቱ ድርጅት የሰብአዊ እርዳታ ተጠሪ ኦብራያን በዚህ አመት የረሃብ ቀውስ ከፍተኛ ህዝባዊ እልቂት ሊያደርስ እንደሚችል አስጠንቅቀዋል። የሶሪያ አማጽያን በቱርክ እየተረዱ አል አልባብ የተባለችውን እስላማዊ መንግስት ነኝ በሚለው ቡድን የተያዘች ከተማ የከበቡትን ስትራቴጂያዊ ኮረብታዎች ይይዘዋል ሲሉ የቱርክ ወታደራዊ ኃይሎች ዛሬ ተናገሩ። የቱርክ ወታደራዊ ኃይሎችና የሶሪያ አማጽያን ተባብረው ትናንት ማታ በከፈቱት ጥቃት ከከተማይቱ ወጣ ብለው በሚገኙ ምዕራባዊ ክፍሎች ቦታዎችን እንደያዙ ብሪታንያ ሆኖ የሶሪያን ጉዳይ የሚከታተለው የሰብአዊ መብት ጉዳይ ተከታታይ ቡድን ገልጠዋል። የከተማይቱ ሰሜን ሶሪያ ቆልፍ እንደሆነችና የተለያዩ ወገኖች የግጭት ትኩረት መሆኗም የሚታወቅ ነው። በመጨረሻም በሰሜን አፍጋኒስታን ያሉ ባለስልጣኖች እስላማዊ መንግስት ነኝ የሚለው ቡድን አማጽያን ቢያንስ ስድስት የዓለም አቀፍ ቀይ መስቀል ኮሚቴ ሠራተኞችን እንደገደሉ ገልጸዋል። ሬዛ ቻፉሪ የተባሉ የጃውዣን ክፍለ ሀገር አስተዳደር ቃል አቀባይ ጥቃቱ የተፈጸመው ኩሽቲፓ በተባለው ወረዳ ላይ ሲሆን አጥቂዎቹ ሁለት የቀይ መስቀል ሰራተኞችንም ጠልፈዋል ብለዋል። ሶስት ሾፌሮችና አምስት የመስክ ሰራተኞች ጥቃት የተፈጸመባቸው ለቁም ከብት የሚያስፈልጉ ነገሮችን ለማቅረብ ይጓዙ በነበረበት ጊዜ መሆኑን ዓለም አቀፍ የቀይ መስቀል ኮሚቴ ገልጿል። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ቡድን አስከፊ ወንጀል በማለት ጥቃቱን አውግዟል። ታሊባን በበኩሉ በጥቃቱ እንደሌለበት ገልጾ ዓለም አቀፍ ቀይ መስቀል ኮሚቴን ማጥቃት ወንጀል ነው ብሏል። ተጠያቂዎቹን አሳደን እንቀጣቸዋለን ሲልም የታሊባን ቃል አቀባይ አስገንዝቧል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳነች ፍሳየነን በአለም ዜናዎች የጀመረው መደበኛ ፕሮግራማችን በ19፣ በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። ለምሽቱ በርከት ያሉ ቅንብሮችና ዘገባዎችን ይዘናል። ከዚያ በፊት ግን ወደ አቢይ ርዕስ ከሚሄዳችን በፊት ከሚቀርቡ ዝግጅቶች አንድ ሁለቱን ለቅምሻ አንበል። ህብረተሰባችን ላይ ቁጥራችን እየበዛ ስለሄደ ብዙ ጊዜ ችግር ይኖራል። ችግር በሚኖርበት ጊዜ ከፍ ወዳለ ቦታ ሄደን ያንን ችግራችንን ተደማጭነት እንዲኖረን ለማድረግ የመንግስት ባለስልጣናት ሲኖሩን ተሰሚነት ይኖራል። አንድ ሰው ሄዶ እከሌ እባላለሁ ብሎ ከሚናገር ልጅ ካውንስለር እከሌ እባላለሁ ወይንም ሴኔተር ወይንም ኮንግረስ እከሌ እባላለሁ ሲል ተደማጭነት ይኖረዋል። በዳላስ ቴክሳስ ለዋይሊ ከተማ ለምክር ቤት አባልነት የሚወዳደሩት አቶ ዘውገ ቃኘው ናቸው። በኢትዮጵያውያን በአሜሪካ በሁለተኛው አጋማሽ ታገኟቸዋላችሁ። የሚኖሩት ፕሬዚዳንት በጣም ሰፊ ስልጣን አለው። ግን ያ ማለት ፕሬዚዳንቱ የተሰጠውን ስልጣን በሕግ የተሰጠውን ስልጣን ለመፈጸም የሚያስችለውን ደንብ ያወጣል እንጂ አዲስ ሕግ አያወጣም ወይ አዲስ ለምሳሌ በኢሚግሬሽን ጉዳይ የኢሚግሬሽን መብት የሚፈጠር ወይ የኢሚግሬሽን መብት የሚቀንስ የሚጨምር ነገር ማጣት አይችልም። አቶ ቶማስ ኃይሉ እዚህ በዋሽንግተን ዲሲ እና አካባቢዋ በሕግ ሙያ የተሰማሩ የሕግ ሰው ናቸው። በወቅታዊው አነጋጋሪ ሕግ ዙሪያ ከሰጡት አስተያየት የተወሰደ ነው። በምሽቱ ዴሞክራሲ በተግባር ትሰሟቸዋላችሁ። እኚህንም አሁን ቀዳሚውን የዕለቱን አብይ ርዕስ የሶማሊያ ፕሬዚዳንታዊ ምርጫ ዛሬ ተካሂዷል። ማን የሆኑ ተመራጩ ቀዳሚው ጥያቄ ነው። ሄኖክ ሰማእግዜር ዝርዝሩን ይዟል። የሶማሊያ ምክር ቤት አባላት ቀጣዩን የአገሪቱ ፕሬዝደንት ለመምረጥ በሰጡት ድምፅ ፈርማጆ በሚል ቅጽል ስም የሚታወቁት መሐመድ አብዱላሂ መሐመድ የበዛ ድምፅ በማግኘት ለአገሪቱ ፕሬዝደንትነት ተመርጠዋል። መሐመድ አብዱላሂ ፈርማጆ የሶማሊያ ምክር ቤት ሁለት ዙር ምርጫ ካካሄደ በኋላ ነው መሐመድ አብዱላሂ መሐመድ ያሸነፉት። ተሸኚው መሪ ሐሰን ሼክ መሐመድ ዛሬ መሸነፋቸውን ተቀብለዋል። ፋርማጆ ከስድስትና አምስት ዓመታት በፊት የአገሪቱ ጠቅላይ ሚኒስትር ሆነው አገልግለዋል። የዩናይትድ ስቴትስ ዜግነት አላቸው። ዛሬ ከሰዓት በኋላ ፕሬዝደንት ለመምረጥ ድምፅ መስጠት የተጀመረው በሞቃዲሾ ዋና አውሮፕላን ጣቢያ ሲሆን ጽንፈኛው ቡድን አልሸባብ የምርጫውን ሂደት ለማሰናከል ሲዝት ቆይቷል። ትላንት ሌሊት አውሮፕላን ጣቢያው አጠገብ የከባድ መሳሪያ ተኩስ፣ ኃይለኛ ፍንዳታዎች ተሰምቶ ነበር። ጉዳት ግን አላስከተለም። የምክር ቤት አባላት የምርጫ ካርዳቸውን በግልጽ የሚታይ የመስታወት ሳጥን ውስጥ ሲያስገቡ ጋዜጠኞችና ዓለም አቀፍ ታዛቢዎች ተመልክተዋል። ለፕሬዝደንትነት የተወዳደሩት ሀያ አንድ ሰዎች ሲሆኑ እያንዳንዳቸው ለምክር ቤት ባደረጉት ንግግር በአገሪቱ የጸጥታ ደህንነት እንዲመለስ እንደሚጥሩ፣ የአገሪቱን ኢኮኖሚ እንደሚያዳብሩና ጽንፈኝነትን እንደሚዋጉ ገልጸዋል። ተወዳዳሪዎቹ ለመመረጥ ሲሉ ለምክር ቤት አባላት የገንዘብና የውድ ስጦታዎች ጉቦ እየሰጡ ነበር ተብሏል። አንድ ተወዳዳሪ ከአንድ ነጥብ ሶስት ሚሊዮን ዶላር በላይ እንደከፈሉም ተገልጿል። አድማጮቻችን፣ የአሜሪካ ድምጽ ራዲዮ የሰማልኛ ቋንቋ ዋና አዘጋጅ ሀሩን ማሩፍ አንዳንድ ነጥቦችን እንዲያክልልን ጋብዘነዋል። አጠገቤ ይገኛል እሱ የሚሰጠንን ሀሳብ ሄኖክ ሰማ እግዜር ይተረጉምልናል። ሀሩን በምን ያህል ድምጽ አሸነፉ ፋርማጆ? ፈርማጆ ኢን ሰኮንድ ራውንድ ሂ ጎት 184 ቮትስ ነገስቲ ቻላንጀር ሐሰን ሼክ መሐሙድ ሸሪፍ it was going to a third and final round, but Hassan Sheikh Mahmoud conceded it. because even if it goes to the third round, Farmaggio already so has enough votes to win. Uh, he only actually needs 165 to win. So there was no need to go to a third and final round and Farmaggio was declared the winner. Farmaggio አሸናፊ ሆነው የተመረጡት ፋርማጆ ማን ናቸው? ፋርማጆ ዋስ ፎርመ ሶማሊ ዲፕሎማት ሂ ዋስ ፈርስት ሴክሬታሪ ኦፍ ዘ ሶማሊ ኤምባሲ ኢንዋሽንግተን ዲሲ የሶማሊያ ዲፕሎማት ሆነው በ1980ዎቹ ያገለገሉ ናቸው። ከዛ በኋላ በባፋሎ ዩኒቨርሲቲ ኒውዮርክ የተማሩ ናቸው። የምጣኔ ሀብት ትምህርት ነው ያጠኑት። ከዛ በኋላ ለአካባቢ ምክር ቤት ተወዳደሩ። በ2010 አውሮፓውያን ዘመን አቆጣጠር የሶማሊያ ጠቅላይ ሚኒስትር ሆነው በሼክ ሸሪፍ ሻህ አህመድ ዘመን አገልግለዋል። He, while he was a prime minister, he did a lot of work in Mogadishu. If you remember, Al Shabaab was kicked out of Mogadishu in August 2011. Yeah, Somalia, uh, Medina, At that time, uh, Farmacho was not in but power, but uh, Al he laid the foundations uh, for uh, a strong military. Ankara, eh he Somalia, rebuilt the he military. military, he chose yeah, good commanders. በማደራጀት ከጦር ሰራዊቱ መሪዎች ጋር አብረው በመስራት ያገለገሉት በጣም ከፍተኛ የሆነ የፖለቲካ ሚና የተጫወቱ ናቸው። የሶማሊያን የጦር ሰራዊት በማደራጀት ከፍተኛ ሚና ተጫውተዋል። በመጨረሻ የምርጫ ሂደቱ ምን ይመስላል ብታብራራለን? The electoral process was very complicated. It started in October and November last year. It started with the election of the upper house and uh, the lower house. ከጀመረው ይሄ ምርጫ ኮረፕሽን በተለይ በፓርላማው በህዝብ ተወካዮች የተካሄደው ምርጫ በጣም በማስፈራራት እንደዚሁም ደግሞ ሙስና የነበረበት ነበር። የዓለም አቀፉ ማህበረሰብም የኮነ ነው ጉዳይ ነበር። ሮሴስ ማይ ኖት አክሰፕት አንድ ሪኮግናይዝ ዘ ሪዛልት። በዛን ወቅት እንግዲህ በስልጣን ላይ የነበሩት ፕሬዚዳንት ምርጫውን ለማጭበርበር ወይም ደግሞ ጉቦ በመስጠት የተከሰሱበት ስለነበረ የዓለም አቀፉ ማህበረሰብ እንደማይቀበለው ገልጾ ነበረ። ስለዚህ ሞር ኤንድ ሞር ኤምቢ ሰፖርት ፍሮም ቫራይቲ ኦፍ Of, of places in the country. But all the opinion polls, all the public opinion polls in Somalia suggested, preferred Farmajo to be the winner. ከህዝብ የተሰበሰቡ መረጃዎች እንደሚያመለክቱት ፈርማጆ እንደሚያሸንፉ አስቀድሞ ይታወቃል። ቢኮዝ ሂ ኢዝ ፖፑሊስት ሂ ኢዝ ኮንሲደርድ አስ ፓትሪዮት

The Prime Minister of Ethiopia openly and publicly uh, supported the incumbent Hassan Sheikh Mahmoud to be re-elected. የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አሁን በስልጣን ላይ ያሉት ሀሰን ሼክ አህሙድ እንዲመረጡ በይፋ ድጋፋቸውን መስጠታቸው ይታወሳል። የአሜሪካ ድምጽ ራዲዮ የሶማልኛ ቋንቋ ክፍል ዋና አዘጋጅ ሀሩን ማሩፍ አመሰግናለሁ። ማሀንድ ሰሂድ አዛመን የሶማሊያ ፕሬዚዳንታዊ ምርጫ ለተመለከተው ትኩስ ዘገባ ስታበላቸውን ሄኖክ ዘማግዜር ና የሶማሊኛ ክፍል ባልደረባችን ሀሩን ማሩፍን እናመሰግናለን። አሁን ወደ ተከታዩ የትንታኔ ርዕስ እንሻገር። የዩናይትድ ስቴትስ የጉዞ እገዳ ሕግ ኬንያ ውስጥ ውዥንብር ፈጥሯል። ምንም እንኳ አንድ የፌዴራሉ ፍርድ ቤት ዳኛ እገዳው ላይ ማዕቀብ ቢጥሉም፣ ወደ አሜሪካ ሊጓዙ የተዘጋጁ ሶማሊያ ና የሱዳን ስደተኞች ግን ወደ ካኩማና ዳዳብ መጠለያ ጣቢያዎች እንዲመለሱ ተደርገዋል። ሌሎች ወደ ዩናይትድ ስቴትስ ለመምጣት በዝግጅት ላይ ያሉ ስደተኞችም በነገሩ እየተጨነቁ ናቸው። ይሁንና ተስፋ ባለመቁረጥ እገዳው ይነሳል በሚል እምነት ላይ መሆናቸው ታውቋል። ዘጋቢያችን ጅል ክሬግ ከካኩማ የዘገበችውን ዝርዝር አዲስ አበባ ያቀርበዋል። የፕሬዝደንት ዶናልድ ትራምፕ የጉዞ እገዳ የወደፊት የጥገኝነት ማረፊያቸው ዩናይትድ ስቴትስ ከሆነ ከካኩማና ዳዳብ በሚገኙ መጠለያ ጣቢያዎች ውስጥ ባሉ ስደተኞች ላይ አያሌ ጭንቀትና ውዥንብር መፍጠሩ እየተሰማ ነው። የፕሬዚዳንቱ መከራከሪያ ነጥብ ይህ ጊዜያዊ እገዳ አገሪቱን ከሽብርተኞች ለመጠበቅ ፍቱን መፍትሄ ነው የሚል ሲሆን የስደተኞች ድርጅቶች በበኩላቸው ስደተኞቹ ላይ ጥብቅ ቁጥጥርና ክትትል እየተደረገ እንደሆነ ያስረዳሉ። ከሱዳኗ ኑባ የመጣው የ48 ዓመቱ ማይክል አቡ ካሲን ኩኩ ባለፈው ሰኞ ጥር 22 ቀን ለዩናይትድ ስቴትስ ጉዞው ወደ ናይሮቢው የኢሚግሬሽን ቢሮው ለመቅረብ ቀጠሮ ነበረው። ከዚያ ባለቤቱ ወደምትገኝበት ዲሞን አያዋ ነበር የሚበራው። ምን ያደርጋል፣ እገዳው ከጉዞው አሰናክሎታል። ላ ላንማይ በጣም አዝኛለሁ። በብርቱ ነው የጐዳኝ። እንደምሄድ ሲነገረኝ ደስ ብሎ የነበር፣ እንደማልሄድ ስሰማ ግን ለማመን እጅግ ከባድ ነው የሆነብኝ። እንደ ገና ወደ ናይሮቢ ለሚደረገው የአውሮፕላን በረራ የፊታችን አርብ ሳምንት ዓለም አቀፉ የፍልሰተኞች ድርጅት አይኦኤም መቅረብ እንዳለበት የሚገልጽ የስልክ ጥሪ ደርሰዋል። ለኩኩ አሁን ይሳካልኛል የሚል ተስፋ ነበረው። ሌላው ሱዳናዊ ፍልሰተኛ የ24 ዓመቱ አብዱል አዚዝ ያሲር ያህያ ነው። እርሱም ልክ እንደ ኮኩ ባለፈው ጥር 22 ነበር ለጉዞ ማጣሪያው ወደ ናይሮቢ ኢሚግሬሽን ቢሮ መሄድ የነበረበት። የጉዞ ዝግጅቱን ሲያበቃ ወደ ዩናይትድ ስቴትስ ቱሳን አሪዞና ለመብረር አልሆነለትም። አገሬ ጦርነት ውስጥ ስለሆነች ወደ አሜሪካ መሄድ ፈልጋለሁ። እዚህ ምንም ተስፋ የሌለው ሕይወት ነው እየገፋን ያለነው። ወደ አሜሪካ ከሄድኩ ግን ትምህርት የመማር ዕድል ሊኖረኝ ይችላል። አህመድ ኦማር ቢሂ የሶማሊያውን የእርስ በርስ ጦርነት ሸሽቶ እንደ አውሮፓ አቈጣጠር ከ1992 ዓ ም ጀምሮ ስደተኞች መጠለያ ጣቢያ ውስጥ ነው ኑሮው። በ2013 ዓ ም እንደ አውሮፓ አቆጣጠር ወደ ካኮማ ካምፕ ከመዛወሩ በፊት ዳዳብ መጠለያ ጣቢያ ውስጥ ነው የቆየው። ከመጋቢት ወር በፊት ወደ ዩናይትድ ስቴትስ እንደሚጓዝ የተነገረው ቢሆንም ዛሬ ግን ተስፋ ባለመቁረጥ እዚያው መጠለያ ጣቢያ ውስጥ ይገኛል። ሚስተር ትራምፕ ሐሳባቸውን ይቀይራሉ፣ ፍትሕ አግኝተንም ከዚህ አስከፊ ሕይወት እንላቀቃለን የሚል ነው ተስፋዬ። ሶማሊያዊቷ ስደተኛ ቃሊ አቡ ባካር መሐመድ ልክ ያለፈው ሳምንት ረቡዕ ነበረ ወደ ዩናይትድ ስቴትስ ሴንት ሉዊዝ ሚዙሪ መጓዝ የነበረባት። እርሷም እንደ ሌሎቹ እነበረችበት በኬንያው ዳዳብ መጠለያ ጣቢያ እንድትቆይ ተደርጋለች። ሰዎች ግን እንዲህ አይነቱን ጭቆና ለምን እንደሚፈጽሙብን ሊገባኝ አልቻለም። ኢቮን ዲጄ በኬንያ የተባበሩት መንግሥታት ድርጅት የስደተኞች ከፍተኛ ኮሚሽነር ቃል አቀባይ ናቸው። ዩናይትድ ስቴትስ ውስጥ እየተካሄደ ያለውን ሁኔታ እየተከታተልን ነው። በየጊዜው የሚቀያየር እንጂ ምንም የተረጋጋው ሁኔታ የለም። ኬንያ ያለው የተባበሩት መንግሥታት ድርጅት የስደተኞች ከፍተኛ ኮሚሽን የተረዳው ነገር ቢኖር ሕጋዊ ጉዳዮች አንድ መፍትሄ ካገኙ ስደተኛ ሰፋሪዎችን ወደ ዩናይትድ ስቴትስ መላክ እንደምንችል ነው። ዓለም አቀፉ የስደተኞች ድርጅት አይኦኤም ያቀረበው ጥያቄ ግን እስካሁን መልስ አላገኘም። አንድ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ እንዳስታወቀው ከሆነ ወደ ዩናይትድ ስቴትስ የሚደረገውን ጉዞ ጨምሮ ናይሮቢ ውስጥ የሚካሄደው ስደተኞችን የማስፈር ሂደት እንደቀጠለ ነው። ብዙሃኑ ሙስሊሞች የሆኑባቸው የሰባት አገሮች ህዝቦች ወደ ዩናይትድ ስቴትስ እንዳይገቡ ለዘጠና ቀናት የተጣለው እገዳ ሶማሊያንና ሱዳንን እንደሚያጠቃልል ይታወቃል። ላልተወሰነ ጊዜ ከታገደችው ከሶሪያ በቀር ማንኛውም ስደተኛ ግን ወደ ዩናይትድ ስቴትስ ለመግባት 120 ቀናት መጠበቅ ይኖርበታል። እነዚህ ኬንያ የሚገኙ ስደተኞች ግን የጉዞአቸው ህጋዊነት በተቻለ ፍጥነት ተጠናቆ ዩናይትድ ስቴትስ የሚሰፍሩበትን ቀን በናፍቆት እየተጠባበቁ ናቸው። አሁን ደግሞ ወደ ዚምባብዌ እናመራለን። በዚምባብዌ ፕሬዚደንት ሮበርት ሙጋቤ ህገ መንግስቱን በመጣሳቸው ለስልጣን ብቁ ሊሆን አይችሉም በማለት አንድ የተቃዋሚ እንቅስቃሴ መሪ ያቀረቡትን ክስ የሀገሪቱ ከፍተኛ ፍርድ ቤት ውድቅ አድርጎታል። ሴባስቲያን ሞፉ ከሀራሬ ያደረሰን ዘገባ ሰለሞን ክፍሌ ያቀርበዋል። ሮበርት ሙጋቤ ሀገሪቱ ነጻነቷን ከተቀዳጀች እንደ አውሮፓውያን ዘመን አቆጣጠር ከ1980 ዓ ም ጀምሮ ዚምባብዌን እየመሩ ነው። የ92 ዓመቱ ፕሬዚደንት ስልጣን እንዲለቁ ግን በርካታ ጥሪዎች እየቀረቡላቸው ነው። ለምሳሌ ባለፈው የአውሮፓውያኑ ዓመት 2016 ሀገሪቱ ውስጥ የተከሰተውን የኢኮኖሚ ውድቀትና እየተፈጸመ ነው የተባለውን የሰብአዊ መብቶች ጥሰት ተከትሎ የተቃውሞ ሰልፎች ተካሂደዋል። የተቃዋሚ ፓርቲ እንቅስቃሴ መሪው ፕሮሚስ ኳናንዜ ሲናገሩ ፕሬዚደንቱ በዚያን የሁከት ወቅት ሕገ መንግሥቱን ማክበር አልቻሉም ሲሉ በፍርድ ቤት ክስ መስርተዋል። ኳናንዚ ባቀረቡት የክስ ማመልከቻቸውም ፕሬዚደንት ሙጋቤ የጸጥታ ኃይሎቹን እንደ ግል ጠባቂዎቻቸው በባለቤትነት ከመያዛቸውም በላይ የፍትህ መስሪያ ቤቱን ሠራተኞችና የተቃዋሚ ፖለቲካ እንቅስቃሴ መሪዎችን አስፈራርተዋል ብለዋል። ህገ መንግስታዊው ፍርድ ቤት ግን ጉዳዩን ዛሬ ውድቅ አድርጓል ፕሬዝደንቱ የክሱ ማመልከቻ ቅጂ አልደረሳቸውም ብሏል የኳናዚ ጠበቃ ኩድዜ ካዜሬ ለአሜሪካ ድምፅ ሲናገሩ ግን ማመልከቻቸውን ለፕሬዝደንቱ ማድረስ የነበረበት ሰው ለአገልግሎቱ የተከፈለው ቢሆንም ኃላፊነቱን አልተወጣም ሲሉ አስረድተዋል ስ ስ ፕሬዚደንት ሳይክሉ ለአካባቢያችን የፍትህ አሰራር ጉዳዩ እጅግ ጠቃሚ ነው የሚል ስሜት አለን። መሰማት ያለበትም ከዚያ ጠቃሚነቱ አንጻር ነው። በመሆኑም ነው አዲስ የክስ ማመልከቻ የምናስገባው። ህገ መንግሥታዊው ፍርድ ቤት የሚደርስበት ውሳኔ በምክር ቤቱ ፕሬዚደንቱን ከሥልጣን ለማውረድ የሚያስችል ክርክር ሊያስነሳ ይችላል ተብሎ ነው የሚገመጠው። የሚስተር ሙጋቤ ጠበቃ ቴረንስ ሁሴይን ግን ይህን ግምት ያጣጥሉታል። እርሳቸውን ለስልጣን ያበቃቸው ህዝብ ነው። አገሪቱን እንዲመሩ ተመርጠው ነው። እናም ፍርድ ቤቱ በዚህ ጉዳይ ጣልቃ ለመግባት ይፈልጋል የሚል እምነት ፈጽሞ የለኝም። በጣም መሰረታዊ የሆኑ ነገሮች ከሌሉ በቀር ጣልቃ አይገባም። እስካሁን ደግሞ በአጥጋቢ ሁኔታ ጉዳዩን ጭብጥ አስይዞ ያቀረበ ማንም የለም። ታጃሙካ የተባለው የኳናዚ ድርጅት ትርጉሙ ሰልችቶናል የሚል ሲሆን ይህን የተጋጋለ ትግል አናቀዘቅዝም እንገፋበታለን ብሏል። ፕሬዚደንት ሮበርት ሙጋቤ በዚህ የአውሮፓውያን ወር ማብቂያ የልደት በዓላቸውን በከፍተኛ ወጪ ለማክበር ያላቸውን እቅድ እንዲሰርዙ ታጃሙካ ዘመቻ እያካሄደ ነው። አንድ የዛኑ ፒኤፍ ፓርቲ ባለስልጣን ለቪኦኤ ሲናገሩ ግን ሙጋቤ በሀገራቸው የሚታዩት እንደ ነፃ አውጪ በመሆኑ የልደት በዓላቸው ድግስ አይሰረዝም ብለዋል። ዛኑ ፒኤፍ ፓርቲ ፕሬዚደንቱ ለሌላ ተጨማሪ የሥራ ዘመን እንዲያገለግሉ በ2018ቱ ምርጫ እንደሚደግፋቸው አስታውቋል። ሰለሞን ክፍሌን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ29 ያመለክታል። የሰዓቱን የዓለም ዜና ባጫጭሩ ከአዳነች ሳየ የሶማሊያ ምክር ቤት አባላት ቀጣዩን የሀገሪቱ ፕሬዝደንት ለመምረጥ በሰጡት ድምፅ ፋርማጆ በሚል ቅጽል ስም የሚታወቁት መሐመድ አብዱላሂ መሐመድ የበዛ ድምፅ በማግኘት ለሀገሪቱ ፕሬዝደንትነት ተመርጠዋል። የሶማሊያ ምክር ቤት ሁለት ዙር ምርጫ ካካሄደ በኋላ ነው መሐመድ አብዱላሂ መሐመድ ያሸነፉት። ተሸኘው መሪ ሐሰን ሼክ መሐመድ ዛሬ መሸነፋቸውን ተቀብለዋል። የፕሬዚደንት ዶናልድ ትራምፕ የኢሚግሬሽን እገዳ ትእዛዝ በጊዜያዊ መልክ እንዲገታ ያደረገው የፍርድ ቤት ትእዛዝ እንዲነሳ የዩናይትድ ስቴትስ መንግስት ያቀረበውን ጥያቄ የፌዴራል የይግባኝ ፍርድ ቤት በያዝነው ሳምንት ይመለከተዋል ተብሎ ይጠበቃል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ፍርድ ቤቱ የኢሚግሬሽን ትእዛዛቸውን ያገደው በፖለቲካ ምክንያት በመሆኑ እገዳው በመከልከሉ ሀገሪቱ ለአደጋ ተጋልጣለች ሲሉ ዛሬ ለሕግ አስከባሪ ባለስልጣኖች ተናግረዋል። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ሴኔተር ጄፍ ሴሽንስ የሀገሪቱ አቃቤ ህግ አድርጎ ለማጽደቅ ዛሬ ማታ ድምፅ እንደሚሰጥ ይጠበቃል። የተባበሩት መንግስታት ድርጅት በጦርነት በታመሰችው የመን ውስጥ ለሚኖሩ 12 ሚሊዮን የሚሆኑ ሰዎች ነፍስ አድን የሚሆን የ2.1 ቢሊዮን ዶላር እርዳታ ጠየቀ። የሶሪያ አማጽያን በቱርክ እየተረዱ አልባብ የተባለችውን እስላማዊ መንግስት ነኝ በሚለው ቡድን የተያዘችውን ከተማ የከበቡትን ስትራቴጂያዊ ኮረብታዎችን ይዘዋል ሲል የቱርክ ወታደራዊ ኃይል ዛሬ ተናግረዋል። ክቡራትና ክቡራን አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። ሁለተኛውን አጋማሽ ስርጭታችንን ቀደም ባሉት ርዕሰ ዜናዎች ጀምረናል። አሁን ወደ ቀዳሚው ሳምንታዊ ቅንብር ነው የምናልፈው። ኢትዮጵያውያን በአሜሪካ ኢትዮጵያውያን በአሜሪካ ነው። አዎ ዛሬ ከቀኑ ቀደም ብሎ ነው የመጣው። ለጊዜው ኢትዮጵያውያን አሜሪካና ሕዝቧን ተክቶ ነው። እናም ዳላስ ቴክሳስ ነዋሪ የሆኑና ለከተማው ምክር ቤት ከሚወዳደሩ አንድ ኢትዮጵያዊ ጋር ያስተዋውቀናል። አሁን መስመሩን ለአዲሱ አበበና ለእንግዳው አቶ ዘውገቃኛው ሰላም ላለሁ ከዋሽንግተን። እኔም ሰላም ላለሁ አቶ አዲሱ። ይሄ ስም ለብዙ አድማጮች አዲስ አይደለም። በተለይ ደግሞ በዚህ ጣቢያ አንተን ስናቀርብ በተለይ የምናቀርብበት ጉዳይ አንተ እያልኩ እንዳወያይህ እድል ይሰጠኛልና አንተ በማለቴ ቅርታ ጠይቃለሁ። እንግዲህ እኔም ችግር ጉዳዩ ሰምሮ ወደ ቢሮ ሲገቡ ያኔ አንቱ ብዬ እንደውም ካውንስልማን እያልኩ አወያያለሁ። በነገራችን ላይ እንዴት ነው ከስፖርተኝነት ደግሞም ከጋዜጠኝነት ወደ ከተማ ምክር ቤት አባልነት ወይም ካውንስልማን ወደ መሆን የሚሄደው ሽግግር እንዴት ነው የተጀመረው? ምን አሳስቦ ነው? እስቲ ትንሽ ብዙ አድማጮች በስም ያውቁሃል፣ በተለይ በስፖርቱ በሰሜን አሜሪካ ስፖርት ፌዴሬሽን አማካኝነት ስናቀርብ ብዙ አድማጭ ስለሚያውቅ፣ አሁን አዲስ ለውጥ ነው ይሄ። በሕይወትህና እንዴት ነው ይሄ ሽግግር፣ እውነት ነው? አቶ አዲሱ እንግዲህ ከዚ በፊት እንደምታውቀው በሰሜን አሜሪካ ስፖርት ፌዴሬሽን በዚህ በሬዲዮ ጋዜጠኛነት፣ በሌሎችም ሀያ ሀያ አምስት ዓመታት ያህል ሲያገለግል ነበር የቆየሁት። አሁን ግን አንዳንድ ነገሮች በሕይወታችን እንደውም ማይቻል የሚመስሉ ነገሮች አሉ። በተለይ ለሕብረተሰባችን የሚጠቅሙ ነገሮች አንዱም በዚህ በአሜሪካ የመንግስት አስተዳደር ውስጥ መግባት ነው እና ይህንን ሀሳብ አእምሮች ከመጣ ጀምሮ ነገሩን ለአንዳንድ ወዳጆቼ ሳቀርብ ያገኘሁት ማበረታቻ እዚህ የመጨረሻው ውሳኔ ላይ እንድደርስ አድርጎኝ በምኖርበት የዋይሊ ከተማ የሲቲ ካውንስል ምርጫ ውስጥ ለመወዳደር ወስኜ ያው ውድድሩን ጀምሬአለሁ በይፋ ተጀምሯል ውድድሩ ውድድሩ በይፋ ተጀምሯል ምርጫ የሚደረገው ኤፕሪል ውስጥ ቢሆን በሚያዚያ ምረናል ምን ያህል ሰው ነው የሚወዳደረው እንደ ውድድሩ ውስጥ ቀላል ይሆናል ለአንድ ኢትዮጵያዊ ለአንድ ኢትዮጵያዊ ስል ከሌሎቹ ማሳነሴ አይደለም ግን አልተለመደም ቅድም አንተ እንዳልከው የማይቻል ይመስለናል በአሜሪካ መስሪያ ቤት ገብቶ የመንግስት ባለስልጣን መሆን እንደ ዳገት ይመስልናል። ግን እንደሚቻል ማሳያ ነው። እና ይሄ ያንተ ውድድር እንዴት ነው? ሌሎች አሉ? ምን ያህል እድል ይኖራል? እንዳልከው ብዙም አልተለመደም። በተለዚህ ያለንበት አካባቢ ብዙ አፍሪካን አሜሪካን ወይንም እንደ ኢትዮጵያዊ አሜሪካ የሆነ በዚህ ጉዳይ ላይ አልገባም እና ምናልባትም ያንን ሰብሮ መግባት ትልቅ ፈተና ነው እሱ ራሱ። እና ይህን እንደሚመለከት ግን እዚህ አካባቢ የሚገኙ ኢትዮጵያውያን ወገኖቼ እውነት እኔ ከምገምተው በላይ እኔን ለማገዝ በሰፊው ተዘጋጅተዋል። ሌሎቹንም የአካባቢ ነዋሪዎች ሁሉንም በየበሩ የሄድኩኝ እዚህ አገር ውድድር ሲደረግ የሚደረገውን ነገር ሁሉ እያደረግኩ ነው። ለማድረግም ኮሚቴ አቋቁመን ተዘጋጅተናል እና ነገሩ ቀላልም ባይሆን ገብቼበታለሁ። ከገባሁ ከገባው ደግሞ ማሸነፍ አለብኝ። ከሁሉም በላይ እንግዲህ የኔ መግባት ብቻ ሳይሆን ይቻላል የሚለው ነገር እና አርያነቱ ነው እኔ ያነሳሳኝ። አይ እንደው ቅስቀሳው ለአንተ የሚከብድ አይመስለኝም። ለምን ዳላስ የሚገኘው ሬዲዮ ጣቢያ የኮሚኒቲው የማህበረሰቡ ሬዲዮ ጣቢያ ዋና አዘጋጅ ሆነህ ቅድም እንዳልከው ከሀያ ዓመት በላይ ሰርተሃልና ብዙ ሕዝብ ያቀሃል እገዛ የሚያደርጋሉ ብዬ አስባለሁ። የእስካሁኑ ማበረታቻ ቅድም ከነገርከኝ የተለየ እንደው በኮሚኒቲው በኩል በኮሚኒቲው አመራሮች በኩል፣ በእምነት ተቋማት፣ በክርስትናም ሆነ በሙስሊሙ፣ በሌሎችም ያሉት ምን ምን እገዛ ታገኛለህ? አሁን የጠቀስከውን ከሌሳ ይባል ሁሉም ሁሉም ዘር ማለትም አንድ ላይ በጥቅሉ ስናየው ኢትዮጵያውያን በዋይሌ አካባቢ የሚኖሩ ብቻ ሳይሆን በመላው በዳላስና አካባቢ የሚኖሩ እንደውም ከዛም ውጭ በተለያዩ ከተሞች በተለይ ጉዳዩን በወብሳይት ካወጣው በኋላ ያገኘሁት መልስ ያገኘሁት ድጋፍ በእውነት በቃላት ለመግለጽ የሚያስቸግር ነው እና እጅግ በጣም ደስ ብሎኛል። እጅግ በጣም አበረታቶኛል። ለዚህም ነው የሁሉ ድጋፍ ካለ ለምንድን ነው የማላሸንፈው የሚል ሃሳብ ውስጥ ገብቼ በሚገባ መስራት በመስራትና ያለው በእርግጥ ገንዘብ የሚያስፈልገዋል ያስፈልገዋል። ይህንንም በመለከት የቀረብኩት ጥያቄ ሁሉ ወገኖቻችን መልስ እየሰጡ ስለሆነ ይህንን አጋጣሚ ተጠቅሜ ለዋይሊ ኢትዮጵያውያን፣ ከሁሉም በላይ ከዋይሊ ውጭ ሆነው ደግሞ ለሚያግዙኝ ሁሉ ከፍ ከፍ ያለ ምስጋና አለ አይደል እንጂ እጅግ በጣም የሚያበረታታ ድጋፍ እያገኘው ነው። እንግዲህ የምክር ቤት አባል ወይም ካውንስል ማን ለመሆን ቀላል አደለም። ውድድሩ በተለይም በባዕድ ሀገር እኛ እንግዲህ ኢትዮጵያውያኖች በአዳ ናቸው ብለን ብናስብ ለአሜሪካ ቀላል አይሆንም። ነገር ግን እዛ ለመድረስ አንዳንድ መሰረታዊ ነገሮች ግለሰቡ ሊኖረው ይገባል እላለሁ። ዘውገቃኛው ምንድን ነው? ከኋላ ያለው ነገር ለዚህ አደረሰው፣ በትምህርት ደረጃ፣ በስራ ልምድ የመሳሰለ እንደ እግረ መንገድም ዘውገቃኛው ከዚህ ቀደም ከኤስፍኔ ወይም ከስፖርት ፌዴሬሽን እንዲህ ያደረጋል እንዲህ ብሏል ከማለት ያለፈ ብዙ ስለአንተ አድማጮች እንዲያውቁ ይረዳልና ለዚህ ያደረሰ መሰረታዊ የትምህርትም ሆነ የስራ ልምድ ትንሽ እስኪ ያጋራ ለአድማጮች ግለጥልን። አመሰግናለሁ። አካዱሱ በአሁኑ ሰዓት በምርጫ ውስጥ ገብተው ያሉትን ሰዎችና ራሴን ሳወዳድር፣ ከነሱ የማይተናነስ ምንም እንኳን ወደዚያ የመሄዱ መንገድ ዳገት ቢሆን የማይተናነስ ብቃት ነው ያለኝ። በትምህርት ደረጃ በዩኒቨርሲቲ ግራጁዌት አድርጌያለሁ ከብዙ አመታት በፊት ቢሆን። በሌላ በኩል ደግሞ ቅድም እንደ ጠቃቀስ ነው በዚህ በኮሚኒቲ ውስጥ የሰጠሁት የህብረተሰብ አገልግሎት ለዚህ እጅግ በጣም ብቁ ያደርገኛል ብዬ ነው የምገምተው። አሜሪካ ኢትዮጵያ ሲያደርሳ ፌዴሬሽን ከሰላሳ አመት በላይ አገልግ ያለሁ በሬዲዮ ክፍል ውስጥ ሀያ ሁለት አመት ሰርቻለሁ። በኢትዮጵያ ኮሚኒቲ የጋራ መረዳጃ ማህበር እንግዲህ ከተመሰረተ ጀምሮ እስካሁን ድረስ በተለያየ መልኩ አገልግሎት እየሰጠው ነው። ይሄ ማለት ምንድን ነው? ሲቲ ካውንስል ወይም የዚህ የከተማው መማክር አባል ሆኖ ለመግባት ከህብረተሰብ ጋራ የተቆራኘ የህብረተሰብ አገልግሎት በመስጠት ልምድ ያለው ሰው ነው እና ያንን በሚገባ ያሟላሁ ይመስለኛል። ከትምህርት ደረጃ እና ከልምድ ጋር ሌሎቹ እዛ ያሉት እንደው ከነሱ ያነሰ ልምድ የለኝም ብለሃል። በቱ በጣም ጥሩ ነው። ለራስም ለአድማጭም ለወገንም የሚያኮራ ነው። በቂ ወይም ብቃት ያለው ኢትዮጵያዊ እየተወዳደረ ነው የሚለው። ነገር ግን ቅድም ጠቀስ አድርጌ ነበር፣ ምን ያህል ሰዎች ናችሁ? ምን ያህል ተጣርቶ ነው የሚያል ነው? አንድ ብቻ ነው ለዋይሊ ከተማ ካውንስልማን ሆኖ የሚመረጠው። በአሁኑ ሰዓት ሁለት ክፍት ቦታ ብቻ ነው ያለው። ከኔ ጋራ የሚሄዱ ተወዳዳሪዎችን ጠቅላላ ቁጥር ገና አላገኘሁም። ነገር ግን ከሚወዳደሩት ሁሉ መመረጥ የምንችለው ሁለት ብቻ ነን ማለት ነው። ሁለታችንን በተለያየ አቅጣጫ ነው የምንወዳደረው። ስለዚህ ለውድድሩ የሚያስፈልገው ከስድስት ስድስት ሰዎች ነው። ከመየሩ ጋር ከከንቲባው ጋር የዋይሊን ከተማ የሚያስተዳድሩት ስድስት ተመራጮችና መየሩ ሰባት ሰዎች ናቸው። ከሰባት ውስጥ ሜየሩና ሁለት የሲቲ ካውንስል አባሎች ጊዜያቸውን በዚህ ዓመት ስለሚጨርሱ በዛ ቦታ ላይ ነው የምንወዳደረው። እኔ ለአንዱ ክፍት ቦታ ነው መወዳደረው ማለት። ለምን ያህል ጊዜ ነው ውድድሩ? ቀንቶ ቢሮውን ከያዝክ ምን ያህል ጊዜ ነው የምትቆየው? ወይም አንድ ካውንስል ማለት ምን ያህል ጊዜ ነው ተርሙ ጊዜው? ለሁለት ዓመት ነው ማገልገል። ከዛ በኋላ እንደገና መመረጥ ይቻላል ወይስ ደግሞ ዳግም አይቻልም? ምንድን ነው ያለው? እንትን ይቻላል እንደገና መወዳደርና መመረጥም እችላለሁ። ስንት ጊዜ ለስንት ጊዜ ለሁለት ጊዜ በተከታታይ መመረጥ ይችላለሁ። እንግዲህ በዛ በአንዳንድ ከተማዎች ውስጥ ሊሚት አለ። በዚህ በዋይል ከተማ ግን ሊሚት ያለ አይመስለኝም፣ ወሰን የለም። እኔ ግን ሀሳቤ ከሲቲ ካውንስል ከአገለገልኩ በኋላ ከዛም በላይ ከፍ እያሉ ያልተደፈሩ ቦታዎችን ሁሉ ለመድፈር ነው የተዘጋጀው። ይቻላል። አቶ ዘውገ በእውነቱ በጣም ጥሩ ምሳሌነት ነው። እውነቴን ነው። የማይቻልበት ነገር የለም። ፕሬዚዳንት ኦባማ፣ የቀድሞ ፕሬዚዳንት፣ እንደምታውቀው አፍሪካዊ ነው በአንድ ወገን አመጣጣቸውና የአሜሪካ ፕሬዚዳንት ሆነው ለስምንት ዓመት አመርቂ የሆነ አመራር ሰጥተዋል። እና ከምክር ቤት ወይም ከከተማ ከካውንስል ማንነት ወደ ከፍተኛው ምክር ቤት ወደ ሴናተርነት ለመሄድ ምንም እንቅፋት ሊሆን አይገባምና መልካም እድል እመኛለሁ። በነገራችን ላይ ዘው ገቃኛው እኔ እንደማውቀው የቤተሰብ ኃላፊ ባለትዳር ባለልጆች ነው። ከአንተ እንስማው። አዎ በጋብቻ ሰላሳ አመት ያህል ቆይቻለሁ ከባለቤቴ ክልነሽ ይብሳ ጋራ የሶስት ልጆች አባት ነኝ። የወንደች ልጆች ሁለቱ ባስኬትቦል ተጫዋቾች ናቸው። አንደኛው አይደለም። እና በእውነት የቤተሰብ ድጋፍ ነው ብዙ የህብረተሰብ አገልግሎት እንዲሰጥና አሁን ደግሞ ላለምኩት አላማ እቅድ ያበረታታኝ በጣም ነው የማመሰግነው። በድጋሜ መልካም እድል እመኛለሁ። እንደ አንድ ጥያቄ ግን ዘውገ በሚያዚያ ሄይብ ውድድር ያልቃልና ቁርጡ ይታወቃል። ምናልባት እድል ገጥሞ ወደ ምክር ቤት ብትገባ በሐምሌ የሚካሄደውን ሰላሳ አራተኛ የሰሜን አሜሪካ ስፖርት በዓል ከስታዲየም እንደ ድሮ በጋዜጠኝነት ተዘግብ ይሆን? ከሚገባ እንደውም የፌዴሬሽኑ ፕሬዚዳንት አቶ ጌታቸው ወደ መድረኩ ካውንስል ማንዘው ገቃኘው ብዬ ማስታወቅ ስለምፈልግ እንዳትሸነፍ አደራ ብሎኛል። በጣም ጥሩ ነው። ይቅናህ አለው። ወደፊት የደረስክበት ሁኔታ ተከታትለን ከሚያዚያ በፊት ለአድማጮች አንድ ነገር እንጠቁማለን። እስከዛው ጊዜ ልስጥልኝ። አትዘውገ መልካም እድል አመሰግናለሁ። አቶ አዲሱ ግን አንድ ነገር ዝች ላይ ማከል እፈልጋለሁ። መልካም እንዲህ አይነቱ ቦታ ላይ መግባት ለምንድን ነው የሚገባን የሚለው አካባቢያችን ከምንሰጠው ዋይሌ ለምሳሌ ዋይሌ ተመርጬ ለዋይሌ ህብረተሰብ ከምንሰጠው አገልግሎት በላይ እንዲህ አይነት ቦታ ላይ ሁሉም ኢትዮጵያን እንዲገቡ የማበረታታበት ምክንያት በህብረተሰባችን ላይ ቁጥራችን እየበዛ ስለሄደ ብዙ ጊዜ ችግር ይኖራል። ችግር በሚኖርበት ጊዜ ከፍ ወዳለ ቦታ ሄደን ያንን ችግራችንን ተደማጭነት እንዲኖረን ለማድረግ እንዲህ አይነት የመንግስት ባለስልጣናት ሲኖሩን ተሰሚነት ይኖረናል። አንድ ሰው ሄዶ ከሌ ባላ ነው ብሎ ከሚናገረው ይልቅ ያ በዛ ቦታ ላይ ያስቀመጥነው ሰው ካውንስለር እከሌ ይባላለሁ ወይንም ሴኔተር ወይንም ኮንግረስማን እከሌ ይባላለሁ ሲል ተደማጭነት ይኖረዋል እና ህብረተሰባችን ትልቅ ጥቅም ይኖረዋል። የምንጠይቃቸውን ከግለሰብ ደረጃ አልፈን ከህብረተሰብ ደረጃ አልፈን በሀገር ጉዳይ ላይ እንኳን ተደማጭነት ሊኖረን ይገባል። ለዚህ ነው እጅግ ብዛት ያላቸው ኢትዮጵያውያን አሉ በዚህ ይህንን መድረግ አይደለም ሲቲ ካውንስል ከዛም በላይ መወዳደር እና መመረጥ የሚችሉ ስላሉ ሊበረታት ይገባል ብዬ የማስበው ለዚህ ነው። ይቻላል ነው መፈክራችን። እንግዲህ በርታ፣ እግዚአብሔር ይቅና። አመሰግናለሁ፣ አመሰግናለሁ። አሁን ደግሞ ወደ ተከታዩ በወቅታዊ ርዕስ ጉዳይ ላይ ወዳተኮረው ቅንብር እንሻገር፣ ዲሞክራሲ በተግባር። በዩናይትድ ስቴትስ አንድ የፌዴራል ዳኛ የአገሪቱ ፕሬዚዳንት ዶናልድ ትራምፕ ከሰባት የእስልምና እምነት ተከታዮች ከሚበዙባቸው አገሮች የሚመጡ ዜጎች ወደ አሜሪካ እንዳይገቡ የሰጡትን ትዕዛዝ ለማገድ ህጋዊ መሰረት ያለ ወይም የሌለው ስለመሆኑ በዚህ በያዝነው ሳምንት ውሳኔ እንደሚሰጥበት በዘገባዎች እንደጠቆም ነው ይታወቃል። የፕሬዚዳንቱን የጉዞ እገዳ የከሰሱት የፍትህ ሚኒስትሩን እንዲሁም የዋሽንግተንና ሚኒሶታን ክፍለ ግዛቶች የወከሉ አንድ ጠበቃና ሌላ የህግ ባለሙያ ሶስት ዳኞች የተሰየሙበት የሳን ፍራንሲስኮ ይግባኝ ሰሚ ፍርድ ቤት የመከራከሪያ ነጥቦቻቸውንና ጭብጦቻቸውን ያቀረቡት በትላንትናው ምሽት ነው። የዛሬውም ምሽት ዲሞክራሲ በተግባር ቅንብር በዚህ ላይ ትኩረት በማድረግ የህግ ባለሙያ አወያይቷል። እዚህ ዋሽንግተን ዲሲና አካባቢዋ በህግ ጥብቅና ሙያ ላይ የተሰማሩት አቶ ቶማስ ኃይሉን ነው ያወያየው የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ። አመሰግናለሁ አስቀድሜ አቶ ቶማስ እስቲ ይሄ ከባድ የሕግ ክርክር ወዴት የሚያመራ ይመስሎታል በሚለው ጥያቄ ልጀምር እኔ እንግዲህ ክርክሩን እንደ እንደሰማሁት ከፍርድ ቤቱም ከዘጠነኛ ስርኬት ከሚባለው የይግባኝ ሰሚ ፍርድ ቤት ታሪክም ከዳኞችም በአጠቃላይ ፖለቲካ አመለካከት የበታች ፍርድ ቤቱን የሪስትሬኒንግ ኦርደር ቴምፖራሪ ስትሪንግ ኦርደር ይባላል፣ እገዳ ማለት ነው። የዶናልድ ትራምፕን ኤግዚኪቲቭ ኦርደር የሚያግደውን የፍርድ ቤት ትዕዛዝ የሚያጸድቁት ነው የሚመስለኝ። የይግባኝ ፍርድ ቤቱን ቢያጸድቀው ይህ ጉዳይ ወደ ወደ ጠቅላይ ፍርድ ቤት ወደ ፍሬ ሱፕሪም ኮርት ሄዳል ተብሎ ነው የሚጠበቀው። ማንኛውም ይሆን ማንኛውም ሳይት ቢያሸንፍ መጨረሻ ጠቅላይ ፍርድ ቤት በመድረሱ አይቀርም። ፕሬዚደንት ትራምፕ እንደሚያውቁት ስልጣን በያዙ ጥቂት ቀናት ውስጥ ነው በርካታ አወዛጋቢ ፕሬዝደንታዊ መመሪያዎችን ወይም ኤግዜክቲቭ ኦርደር የሚባለውን የፈረሙት። ምንድን ነው ይሄ ኤግዜክቲቭ ኦርደር ሊሻር የሚችልበት ሁኔታ አለ? ኤግዜክቲቭ ኦርደር አዲስ ነገር አይደለም። ፕሬዝዳንቱ በተለያየ ጊዜ የፕሬዝዳንታዊ ስልጣናቸውን የሚወጡበት ነገር ነው። ዋናው ነገር የኤግዜክቲቭ ኦርደሩ የህግ መሰረት ወይ ድጋፍ አለው ወይ ከሚል ነገር ጋር የተያያዘ ነው። አንዳንድ ጊዜ የፕሬዝዳንቱ ስልጣን በቀጥታ ከአሜሪካ መንግስት ህገ መንግስት የሚወጣ ነው። ለምሳሌ የፎሪን አፌርስ የውጭ ጉዳይን በበላይነት የማስተዳደር የፕሬዚዳንት ስልጣን አለ። ሶ ያን በተመለከተ ፕሬዚዳንቶች ፖሊሲ፣ መመሪያ ዳይሬክቲቭ ሊያወጡ ይችላሉ። ወይ ደግሞ ኮንግረስ ለፕሬዚዳንቱ በተለያዩ ህጎች አፈጻጸም ላይ ስልጣን አስተላልፎ ይሰጣል። ከእነዚህም ውስጥ አንዱ የኢሚግሬሽን ጉዳይ ነው። እና ኢሚግሬሽን ጉዳይን በተመለከተ ፕሬዚዳንት በጣም ሰፊ ስልጣን አለው። ግን ያ ማለት ፕሬዚዳንቱ የተሰጠውን ስልጣን በህግ የተሰጠውን ስልጣን ለመፈጸም የሚያስችለውን ደንብ ያወጣል እንጂ አዲስ ህግ አያወጣም ወይ አዲስ ለምሳሌ በኢሚግሬሽን ጉዳይ የኢሚግሬሽን መብት የሚፈጠር ወይ የኢሚግሬሽን መብት የሚቀንስ የሚጨምር ነገር ማውጣት አይችልም። ኮንግረስ ኤክስፕሬስሊ እንደዚህ አይነት ስልጣን ካልሰጠው ውስጥ ቀረ በህገ መንግስቱ የኢሚግሬሽን ጉዳይ ማውጣት ስልጣን ሙሉ ለሙሉ ለኮንግረስ የተሰጠ በመሆኑ ማለት ነው። እና ሶስቱ የዩናይትድ ስቴትስ የስልጣን ዘርፎች አንዱ ሌላውን የሚቆጣጠርበት አሰራር ወይም ቼክስን ባላንስስ እዚህ ላይ ሰርቷል ማለት ይቻላል። አዎ እንግዲህ አንድ አንድ ነው ትንሽ ተስፋ የሚሰጥ ነገር እዚህ ነገር ምንም ቢሆን ምን ሁሉም አንደኛ ጠንካራ ኢንስቲቱሽኖች አሉ። ሁሉም የፖለቲካ ቅርንጫፍ ራሱ የራሱ ኃላፊነትና ስልጣን አለው። ሲቪል ሶሳይቲ አክቲቭ ነው። ስለዚህ ይሄ ህግ ለምሳሌ አሁን ይሄ የባን የሚባለው የሞዝሊም ባን እየተባለ ዝም ብሎ በአጠቃላይ የሚጠራው ኤግዜክቲቭ ኦርደር የተፈረመው በጃንዋሪ ሀያ ሰባት አርብ ከሰዓት በኋላ አመሻሹ ላይ ነው እና ከዛ በኋላ የሚገቡ ፍላይቶች በሙሉ ከዛ የሚመጡ ሰዎች በሙሉ ያው ኤርፖርት እንዲታገጹ ተደርጓል። ይህን ጉዳይ እየሰሙ ጠበቆች ያው ኤርፖርት ተገኝተው የዛን ቀን ማታ የሚያነጋግሯቸውን ሰዎች ካነጋገሩ በኋላ ቅዳሜ ጠዋት ፍርድ ቤት ይዘጋል፣ ቅዳሜ የታወቀ ነው። ግን በጣም ከጉዳይ አንገብጋቢነት አንጻር የሚያውቋቸውን ዳኞች እንዲ ችሎት ላይ እንዲቀመጠ አድርገው ጉዳዩን እንዲሰማ ተደርጎ ቅዳሜ ማታ ብሩክሊን የሚገኘው ፌዴራል ፍርድ ቤት ያለች ዳኛ ኤርፖርት ላይ የተያያዙ አሜሪካን ሀገር ኤርፖርቶች ላይ በዚህ በአዲስ በወጣው የትእዛዝ መሰረት የተያዙ ሰዎች እንዲለቀቁ ብላ ከመወሰኗ እንዳለ ኤርፖርት ላይ ተይዘው የነበሩ ሰዎች በአንድ በአንድ የወረድ ማለት የበታች የበታች የፌዴራል ፍርድ ቤት ዳኛ ትእዛዝ እንዲለቀቁ ተደርጓል። ከዛም ደግሞ በማስቀጠል እንደምታውቀው ከአምስት ቀኖች በኋላ ሲያትል ዋሽንግተን ያለ አንድ የበታች ፌዴራል ፍርድ ቤት ዳኛም እንዲሁ በአጠቃላይ ቪዛቸው እንዲሰረዝ የተደረገ እዚያ ሀገር እንዳይገባ የሚለውን ወይ ደግሞ ቪዛ የተሰረዘባቸውን ሰዎች በሙሉ ቪዛቸው እንደገና ሬጅስትትል እንዲሆን የተከለከሉ ሰዎች እንዳይገቡ እንዲፈቀድላቸው ብሎ አርብ ማታ አዘዘ። ያ ኢሚዲየትሊ ኢፌክቲቭ ሆነ። እንግዲህ ምንድን ነው አንድ ዳኛ ነው የሚያዘው። ለፕሬዚዳንቱ ትዕዛዝ ይሰጣል። ለፕሬዚዳንቱ ብቻ ሳይሆን ይሄን ለሚያስፈጽሙ ድርጅቶች ኤጀንሲስ ይሰጣል። እና ሁሉም ያን የዛኑ ቀን ዓርብ ማታ ኢፌክቲቭ ሆኖ ዩዛቸው የተወሰደባቸው ወይ ሪቮክድ የሆነባቸው ሰዎች ዩዛቸው እንዲመለስላቸው ተደረገ እና መምጣት የሚገባቸው ሰዎች መጡ ማለት ነው። እና አሁን ልክ አሁን ያለው ሁኔታ በፊት እንደ ትዕዛዙ ከመሰጠቱ በፊት እንደነበረው ሁኔታ ነው። አሁን የዚህን ፍርድ ቤት የፍርድ ቤቶችን የመጨረሻ ውጤት እንጠብቃለን። ግን ዞሮ ዞሮ ሙሉ ለሙሉ የፕሬዚዳንቱ እየሰጡት ትዕዛዝ እንዳይሆን አድርገዋል ማለት ነው። የፍርድ ቤት የበላይነት ግን እየሰፈነበት ቦታ ነው እና በዶናልድ ትራምፕ በኩል ያለ የስልጣን አውትሪጅ ስልጣን ዝም ብሎ ክሌም የማድረግን ሁኔታ ላይ ገደብ ያሳድራል ተብሎ የሚገመተው። ስለዚህ አዎ እንደዛ ብዬ ነው የምገምተው። ኮንግረስ ሌላኛው የፕሬዚዳንቱ ስልጣን ቼክ የሚያደርግ ኤጀንሲ ነው ማለት ቅርንጫፍ ነው። ግን አሁን ባለው እንደምታውቀው እንግዲህ በሪፐብሊካኖች ኮንትሮል የሆነ ኮንግረስ ነው ያለው። ስለዚህ ብዙ ጊዜ ያው የፖለቲካ ውሳኔ ስለሆነ እንደዚህ ነገር እነሱም ብዙ እጃቸውም ማግባት አይፈልጉም። ስለዚህ ፍርድ ቤት ብቻ ነው እንግዲህ ይሄን ነገር ለመቆጣጠር የሚችለው እና ይሄ አሁን ከመጀመሪያው የሚሰጠው የዶናልድ ትራምፕ ላይ ያለ ቼክ እና ቁጥጥርና የሚደረገው ገደብ በፍርድ ቤት በኩል ለሚመጡት ጊዜዎች በደንብ በጥሩ ሁኔታ የሚያገለግል ነው መንገምተው በአጠቃላይ ግን ለማጠቃለል ነው፣ በአሜሪካ ነዋሪ የሆኑ ኢትዮጵያውያን ምን አይነት ግንዛቤ ሊኖራቸው ይገባል? እነኝን ነገሮች እያዩ እንግዲህ በአጠቃላይ በዶናልድ ትራምፕ ጊዜ የሚኖረው የኢሚግሬሽን ፖሊሲ እንዴት አይነት ሊሆን እንደሚችል መገመት አስቸጋሪ ነው። ማንም ሰው የታወቀ ነገር የታወቀ ነገር ነበር ፕሬዚደንት ሲሆነው ምን አይነት ብዙ ሪፖርት ይደረጋል ምናምን የሚባል ነገር ግን አሁን ባለፈው ሰሞኖች እንዳየነው አይነት ነገር አልተጠበቀም። ኤኒዌይ ለኢሚግራንት ብዙ የሚጠቅሙ ነገሮች ይሆናሉ ተብሎ አይጠበቅም። ብዙ እዚህ ሀገር ያለ ወረቀት የሚኖሩ አንድ ዶክመንት የሆኑ ሰዎች መጥፎ ነገር እንደሚያጋጥማቸው ነው ነው በፊት ፕራዮሪቲ ብለው የማያስባቸው ለምሳሌ በኦባማ ጊዜ በኢሚግሬሽን ኢንፎርስመንት የቅድሚያ ፕራዮሪቲስ ተብለው የማይታሰብ ነገሮች በዚህኛው ጊዜ እንደ ቅድሚያ ነው የሚታዩት። ስለዚህ በአጠቃላይ ጠንቀቅ ያለ አፕሮች መውሰድ ነው። ለምሳሌ ሀገር ቤት መሄድ የማይገባ ሰው ሀገር ቤት መሄድ የለበትም። በሆነ ሁኔታ እዚህ ሀገር ወንጀል ሰርቶ ያለ ሰው ለምሳሌ ሄዶ ሲመለስ ችግር ሊያጋጥመው ይችላል። ስለዚህ ይሄን ይሄን ነገር ግምት ውስጥ ማስገባት ያስፈልጋል። ከዛ ውጭ ግን ይሄ አዲስ የወጣው ህግ ማለት ምንም ኢትዮጵያን የሚመለክት ነገር የለውም። ግን እንደዚሁ በአጠቃላይ አንድ እርምጃ ከመውሰድ በፊት ጥንቃቄ ማድረግ የሚያስፈልግ ይመስለኛል። አቶ ቶማስ ኃይሉ በዋሽንግተንና አካባቢዋ የህግ ጠበቃ ለሰጡኝ ማብራሪያ በጣም አመሰግናለሁ። እሺ በጣም አመሰግናለሁ ሰለሞን ተንኪ ሰለሞን ክፍሌንና እንግዳውን አቶ ቶማስ ኃይሉን እናመሰግናለን። አድማጮች፣ አሁን ተከታዩ ቅንብር ሳምንታዊው ሴቶችና ቤተሰብ። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ የጽንስን ማቋረጥ አገልግሎት የሚሰጡ የውጭ ድርጅቶች የዩናይት ስቴትስን ገንዘብ ወይም የእርዳታ ገንዘብ እንዳያገኙ የሚከለክለውንና ሜክሲኮ ሲቲ ፖሊሲ ተብሎ የሚጠራውን ደንብ እንደገና ስራ ላይ እንዲውል ማዘዛቸው ተገልጧል። በዚህ እርምጃቸውም ከጽንስ ማቋረጥ ጋር የተያያዙ አገልግሎቶችን ብቻ ሳይሆን አጠቃላይ የቤተሰብ ምጣኔና የስነ ተዋልዶ ስራዎችን ይጎዳሉ ሲሉ በኢትዮጵያ የሜሪ ስቶፕስ ኢንተርናሽናል የተባለው ተቋም አሳስቧል። ቆንጅታዬ ለምሽቱ ሴቶችና ቤተሰብ እንዲህ አቀናብረዋለች። እንደ አውሮፓውያን አቆጣጠር ባለፈው የካቲት 23 ነው ፕሬዚደንት ዶናልድ ትራምፕ ሜክሲኮ ሲቲ ፖሊሲ ተመልሶ ስራ ላይ እንዲውል ያዘዙት። ለመጀመሪያ ጊዜ በአውሮፓውያኑ 1984 በወቅቱ ፕሬዚደንት ሮናልድ ሬገን አስተዳደር ስራ ላይ የዋለው ይህ ፖሊሲ ከዚያ በኋላ የተከተሉት አስተዳደሮች እንደየፓርቲያቸው ወገንተኝነት አንዱ ሲጥለው፣ ሌላው ሲያነሳው ከ32ቱ ዓመታት በ17ቱ ስራ ላይ ውሎ ቆይቷል። መንግስታዊ ያልሆኑ የውጭ ሀገር ድርጅቶች ከዩናይትድ ስቴትስ ዓለም አቀፍ የቤተሰብ ምጣኔ እርዳታዎችን ለማግኘት ከዩናይትድ ስቴትስም ውጪ ቢሆን በሚያገኙት ገንዘብ ጽንስ የማቋረጥ አገልግሎት እንደማይሰጡ፣ ጽንስ ማቋረጥን በቤተሰብ ምጣኔ ዘዴነት እንደማያስተምሩ ማረጋገጥ ይኖርባቸዋል ይላል። በአዲሱ ድንጋጌ መሰረት ያን ካላረጋገጡ ከፔፕፋር ማለት ከዩናይትድ ስቴትስ አጣዳፊ ጸረ ኤድስ መርሃ ግብር ወይም የእናቶችና የህጻናት ጤና እርዳታ መርሃ ግብርም ቢሆን ማግኘት አይችሉም። መሪ ስቶፕስ ኢንተርናሽናል ኢትዮጵያ ውስጥ ስራውን ከጀመረ ከ25 ዓመታት በላይ ያስቆጠረ ሲሆን የተቀናጁ አጠቃላይ የቤተሰብ ምጣኔና የሥነ ተዋልዶ ጤና አገልግሎቶችን፣ አደገኛ ያልሆነ የጽንስ ማቋረጥ አገልግሎት መረጃና ምክር መስጠትና፣ የህፃናትና እናቶችን ጤና ጨምሮ በርካታ ስራዎችን በስፋት ይሰራል። የመሪስቶፕስ ኢንተርናሽናል የኢትዮጵያ ዲሬክተር ሪሻ ሄስ ከአሁን ቀደም ባሉትና ስራ ላይ በዋሉት ፖሊሲዎችም ቢሆን አንድም የውጭ ድርጅት የጽንስ ማቋረጥ የሚሆን ከጽንስ ማቋረጥ ጋር የተያያዘ የማማከር አገልግሎት መስጠት እንደማይችል ይናገሩና፣ ስለዚህ አስተዳደሩ የሜክሲኮ ሲቲ ፕሮቶኮልን መልሶ ስራ ላይ ሲያውለው፣ ጽንስ ማቋረጥና ለአደጋ የሚያጋልጥ የጽንስ ማቋረጥን በተመለከተ የሚሰጥ የምክር አገልግሎት አጠቃላይ የቤተሰብ ምጣኔና የስነ ተዋልዶ ጤና አገልግሎት አካል ነው ብለን ለምናምን ለእንደኛ አይነት ፕሮግራሞች ከአሁን በኋላ ከዩናይትድ ስቴትስ ምንም አይነት ገንዘብ አይሰጠንም ማለት ነው። ይህ ደግሞ አንደምታው በምናገለግላቸው ሰዎች ቁጥር ብቻ ሳይሆን በኢትዮጵያ ገጠር አካባቢዎች ለወንዶችና ለሴቶች የምንሰጠው የቤተሰብ ምጣኔ አገልግሎትም ይጎዳል ብለዋል። ባለፈው ዓመት በኢትዮጵያ ብቻ ከአስር ሺህ በላይ ያልተፈለጉ እርግዝናዎችንና ሁለት መቶ ሰላሳ ሁለት የእናቶች ሞትን ለመከላከል ችለናል ብለዋል ሪሻ ሄስ። ስለዚህ በአዲሱ ፖሊሲ ከዩናይትድ ስቴትስ የምታገኙትን ገንዘብ ከጽንስ ማቋረጥ ለተያያዙ አገልግሎቶች ባይውልም እንኳን ከጽንስ ማቋረጥ ተያያዥ ስራ የምትሰሩ ከሆነ ምንም የዩናይትድ ስቴትስ ገንዘብ አይሰጣችሁም ይላል። ይህ በመሆኑ ከሁሉም በላይ የሚጎዱት የቤተሰብ ምጣኔ አገልግሎቶች ናቸው። ያ ማለት ደግሞ በእኛ ስራ የምንደርሳቸውን ኢትዮጵያውያንን ወንዶችና ሴቶች ናቸው። ምን አማራጭ ይታያቸዋል? በኢትዮጵያ በስፋት የሚሰራውን ስራ ሜሪስቶፕስ እንዴትስ ሊቀጥል ይችል ይሆን? እንደገና ሪሻ ሄስ ስራችንን ለመቀጠል ጥረት እናደርጋለን። ከሌሎች አጋሮቻችን ጋር ሆንን ሌላ የገንዘብ ምንጮችን በማሰስ ላይ ነን። በገጠሪቱ ኢትዮጵያ የተሰማራንበት ስራ በጣም አስፈላጊ መሆኑን እናምንበታለን፣ ግን ገንዘቡን ላናገኝ እንችላለን። ያ ከሆነ አገልግሎቶቻችንን ማቋረጥ የግድ ሊሆንብን ይችላል ብለዋል የመሪስቶፕስ ኢንተርናሽናል የኢትዮጵያ ዲሬክተር ሪሻ ሄስ። ዩናይትድ ስቴትስ በየዓመቱ ከ10 ቢሊዮን ዶላር በላይ ለዓለም አቀፍ ጤና አገልግሎት እርዳታ ስትሰጥ ከዚህም ውስጥ 675 ሚሊዮን ዶላር በተለይ ለሥነ ተዋልዶ ጤና እርዳታ ትሰጣለች። የአዲሱ እገዳ ደጋፊዎች የግብር ከፋዩ ገንዘብ ለጽንስ ማቋረጥ ተግባር እንደማይውል ለማረጋገጥ አስፈላጊ የሆነ መገኘቱን ይናገራሉ። አድማጮች፣ አሁን የፕሮግራም ማሳሰቢያ። የያዝነው ሳምንት መገባደጃ ላይ የሚቀርበው የእለት ጥያቄው መልስ ዝግጅታችን ከአስቸኳይ ጊዜ አዋጁ ጋር ተያይዞ ኢትዮጵያ ውስጥ ያለውን የሰብአዊ መብቶች አያያዝና ሁኔታ ይመለከታል። ነጻ የሰብአዊ መብት ተሟጋች ድርጅቶች ተወካዮች፣ እንዲሁም ከኢትዮጵያ መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት የመገናኛ ብዙሃን ልማት ፕሮግራም የተባለው ክፍል ዲሬክተር አቶ ታምራት ደጀኔ ከአድማጮች ለሚቀርቡ ጥያቄዎች መልስ ለመስጠት ይቀርባሉ። በፕሮግራማችን ጄኔቫ ስብስብ ከጀኔቫ ነው ሄኛው ስብስብ ለሰብአዊ መብቶች በኢትዮጵያ የተሰኘው ድርጅት ዋና ዲሬክተር አቶ ያሬድ ኃይለማርያም ና እንዲሁም በተጨማሪ አንድ ሌላ የሰብአዊ መብት ተሟጋጭ ድርጅት ተወካይ በፕሮግራሙ ለማቅረብ ጥረት እየተደረገ ነው። በኢትዮጵያ የሰብአዊ መብቶች አያያዝ ዙሪያ ያሏቸውን ጥያቄዎች በስልክ ቁጥራችን 2022059942 የውስጥ መስመር 14 አሊያም ኢሜይል ለሚቀናችሁ ሆርን አት ቪኦኤ ኒውስ ዳትካም በሚለው የኢሜይል አድራሻችን በዋሽንግተን ዲሲ የሰዓት አቆጣጠር እስከ ፊታችን ዓርብ ከጠዋቱ ሶስት ሰዓት ድረስ በኢትዮጵያ ሰዓት አቆጣጠር ደግሞ እስከ እኩለ ሌሊት ሐሙስ እኩለ ሌሊት ድረስ ባለው ጊዜ በመላክ ትሳተፉ ዘንድ ተጋብዛችኋል። በጥያቄው መልስ ሳምንቱ ፕሮግራም የመጨረሻው ቅንብራችን የወሩን ልዩነት የሚመለከት ነው። የያዝነው የካቲት ወር በዚህ በዩናይት ስቴትስ የጥቁር አሜሪካውያን ታሪክ የሚዘከርበት ነው። በአመታዊ ስነ ስርዓትም የአፍሪካ አሜሪካውያን ታሪክ የዛሬውን ገጽታ የላበት ዘንድ ላቅ ያለ ሚና የተጫወቱ ባል ታሪኮች ይወደሳሉ ይዘከራሉም። በቀጣዩ አጭር የራዲዮ ድምፅም በባርነት ይገዙ የነበሩ ጥቁር አሜሪካውያን የዓለሙት በነበረው እርሻ የተወለደች አንዲት ጥቁር አሜሪካዊት ዘረኝነትን ለመዋጋት ያደረገችውን ተጋድሎና የመጀመሪያዋ ጥቁር አሜሪካዊት ሚሊዮነር ወይም የሚሊዮን ዶላሮች ባለቤት ለመሆን የበቃችበትን ታሪክ ባጭሩ መልከት እናደርጋለን። ባለታሪኳ ማዳሜ ሲጄ ዋከር ይባላሉ ወይም ትባላለች። በዚያ በልጅነት በለጋነት ዕድሜዋ አሌሊያ በንድልስ ደግሞ የታሪክ ባለሙያ እና የማዳሜ ሲጄ ዋከር የልጅ ልጅ ናቸው። የሕይወት ታሪካቸውንም ጽፈው ለህትመት አብቅተዋል። ማዳሜ ዋከር በእርግጥ የአሜሪካዊነት ታላቅ ህልም የሚባለው ሁነኛ ማሳያ ናቸው ይላሉ። እንደ አውሮፓውያን የዘመን አቆጣጠር በ1860ዎቹ ከባርነት ወይም በባርነት ይገዙ ከነበሩ ወላጆቻቸው አብራቅ ተወልደው ነጻ ሰው ለመሆን በመብቃት ከቤተሰባቸው የመጀመሪያዋ ልጅ ናቸው። እንደ አውሮፓውያን የዘመን አቆጣጠር በ1919 በ51 ዓመት ዕድሜያቸው ከዚህ ዓለም ሲለዩ ሚሊዮነር ለመሆን በቅተዋል ይላሉ የታሪክ ዘጋቢዋ የልጅ ልጃቸው በንድልስ። ሰዓቱ ያበቃ ይመስላል አድማጮች ሰፋ ያለውን ዝግጅት ወሩ ጥቁር አሜሪካውያን ታሪክ የሚዘከርበት ነውና በሌላ ፕሮግራም ይዘን እንቀርባለን። አሁን የትግርኛ ስርጭት ይቀጥላል። በኛ በኩል ያስተናገድናቸው አሉ ከበደና Everyday women and men become legends. Sins that go against our skin become blessings. The movement is a rhythm to us. Freedom is like religion.